ውስተ ማይ ፀነ ድንግል አደረ ማይ ፀነ ድንግል ውስተ ማይ ፀነ ድንግል አደረ ማይ ፀነ ድንግል ሰማይ ወምድር ዘያገምሮ ሰማይ ወምድር ዘያገምሮ በማይ ተጠምቀ ሰማ ሰማይ ወምድር ዘያገምሮ ሰማይ ወምድር ዘያገምሮ በማይ ተጠምቀ